በቅርቡ ታዋቂ የጀርመንና የብሪታንያ ስነ አእምሮ ሳይንቲስቶች የሰው ልጅ አእምሮ ምን ሊያስብ እንደሚችል ከወዲሁ ቀድሞ የሚያሳውቅ ዘዴ መፍጠራቸውን በቅርቡ በዘገቦች ይፋ አድርገዋል። የሳይንቲስቶቹ ግኝት የሰው ልጅን አእምሮ ለማንበብ በሚያስችል ቴክኖሎጂ የሰውን ልጅ ፍላጎት እንዲሁ በደፈናው የሚሰልል ነው ለማለት ያስችላል ተብሏል። ቴክኖሎጂ ወደፊት ስራ ላይ የመዋሉንም ከባድ የሥነ ምግባር ጥያቄ አስነስቷል። እውን አንድ ሰው በአእምሮ የሚጉሏላው ጉዳይ ለማወቅ የሚቻልበት መንገድ አለ? ከተቻለስ ምን ጥቅም አለው? ጉዳቱስ? ከህክምና ስነ ምግባር አኳያስ እንዴት ይታያል? ለእነኚህና ለሌሎች ተመሳሳይ ጥያቄዎች ምላሽ እንዲሰጡን አንድ ኢትዮጵያዊ ኒውሮሳይኪያትሪስት ጋብዘናል። ዶክተር ዮናስ እንዳለገዳ ይባላሉ። በዚህ በዩናይትድ ስቴትስ በሜነሶታ ክፍለ ግዛት በሚገኘው የሜዮ ክሊኒክ የህክምና ኮሌጅ መምህርና ተመራማሪ ናቸው። የሳይንስ ፕሮግራም አዘጋጅና አቅራቢ ፍሬግነት አሰግድ አነጋግራቸዋለች። ዶክተር ዮናስ እንዳለ ገዳ በቅድሚያ ይህንን ቃለ ምልልስ ለመስጠት ፈቃደኛ በመሆኑ ላመሰግን ወዳለሁኝ። በቅርቡ እንደተገለጠው በእርግጥ ሳይንቲስቶች ቴክኖሎጂን በመጠቀም በአንድ ሰው አእምሮ ውስጥ ምን እንዳለ ያ ሰው ምን ለማድረግ እንዳሰበ እንዳቀደ ለማወቅ ይችላሉ? እንዴትስ ነው ከዚህ የምርምር ውጤት ላይ ሊደረስ የተቻለው? በአጭሩ ለመመለስ እስካሁን ድረስ በተደረገው ምርምር አንድ ሰው ምን እንደሚያስብ ለማወቅ አይቻልም። ነገር ግን ምንድን ነው በቅርቡ የተደረገው በጀርመን ሀገር እና እንግሊዝ ሀገር ቅድም እንደተገለጸው ያሉ ሳይንቲስቶች አንድ ሰው የተወሰነ ነገር እንዲሰራ ያደርጋሉ እና ሰውየው ለመስራት ያሰበውን ነገር ከመፈጸሙ በፊት የተለያዩ የአንጎል ክፍሎች ላይ አንዳንድ ምልክቶች ይታያሉ። ይሄ በእንስሳት ላይ ድሮ የተሞከረ ነገር ነው። በተለይ በዝንጀሮዎች ላይ ምንድን ነው የተደረገው? ለዝንጀሮው ሙዝ እናሳየዋለን። አሁን ያንን ሙዝ በእጁ ለመያዝ ገና እጁን መዘርጋት ሲጀምር የተወሰነ የአንጎል ክፍል ላይ የተወሰነ እንቅስቃሴ ማየት እንችላለን። ከዛ ደግሞ ሙዙን በእጁ ሲይዝ ሌላ የአንጎል ክፍል ነው እንቅስቃሴ የሚያሳየው። አሁን ምንድን ነው የምንለው ይሄ ሞተር ፕላኒንግ፣ የፕላን ክፍል አንድ ነገር ከማድረጋችን በፊት አንድ ነገር በእጃችን ከመጨበጣችን በፊት አንድ ነገር በእጃችን ከመንካታችን በፊት የተወሰኑ የነርቭ ሴሎች የተለያየ እንቅስቃሴ ያሳያሉ። እና እነዚህ የነርቭ ሴሎች ምናልባት የግምት ሀሳብን የሚያከናውኑ ናቸው የሚል ግምት አለ። ይሄ ፕላን ከማውጣት እቅድ የሚያወጣውን የአንጎል ክፍል ነው። ለሰዎቹ ለማየት የቻሉት፣ በሰዎች ላይ በፊት በዝንጀሮ ላይ ነበረ። ለምሳሌ አሁን እኔ ያደግኩት ሲዳሞ ነው። በምሳሌ ልስጥሽና፣ ሲዳሞ ውስጥ አሁን ወጊዳ የሚባል ወንዝ አለ፣ እና ይሄ ወጊዳ ወንዝ ሲዳሞ ውስጥ ነው ማለት ይቻላል። ነገር ግን በዝርዝር ደግሞ በተለይ ወጊዳ የት ነው ያለው ሲባል ይርጋጨፌ የምትባል ትንሽ ከተማ ውስጥ ነው። ስለዚህ ድሮም ቢሆን ፕላን የሚያወጣውን የአንጎል ክፍል ልክ ሲዳማ ውስጥ አለ ብለን እንዳልነው ወጊዳ ያክል ምን ገምተው አካባቢ አለ። እነዚህ ተመራማሪዎች ግን ዝርዝሩ ውስጥ ገብተው ወርደው ሄደው የለም፣ ወጊዳ ያለው እዚች ጋር ይርጋጨፌ የምትባል ቦታ ነው የሚል ጠለቅ ብለው ገብቶ ማሳየት ነው የቻሉት እንጂ ከዛ ውጪ በተለይ አንድ ሰው ምን እንደሚያስብ አሁን ለምሳሌ ከዚህ ሄጄ ከሰዓት በኋላ መሳያን እዚህ ጋር በላለሁ ራቴን እዛ ከሚስቴ ጋር ይህን ወራለሁ ብሎ አንድ ሰው ቢያስብ ያንን ማወቅ የሚችል ሰው የለም። ምንም አይነት ቴክኖሎጂም የለም ያንን ለማወቅ የሚያስችል። ዶክተር ዮናስ ሳይንቲስቶቹ የደረሱበትን ግኝት በተመለከተ የወጣው ዘገባ እንዳለው ከሆነ ተመራማሪዎች በሰው አንጎል የሚንሸራሸረውን ነገር በኤክስሬ መሰል መሳሪያ እንደደረሱበት እንዲያውም ይህንን መሳሪያ በመጠቀም ሕግ አስከባሪዎች የወንጀለኞችንም ሆነ የአሸባሪዎችን ቃል ለመቀበል ሊጠቀሙበት ይችላሉ የሚል ሁኔታ መኖሩን ገልጧል። በሌላ በኩል ደግሞ በዚሁ ዙሪያ የሕክምና ስነ ምግባርን አስመልክቶ የተነሳ ክርክር አለ። ወንጀልን ለመከላከል ለተሰማሩ ይሄ ዜና ጥሩ ሊሆን ይችላል። በሌላ በኩል ደግሞ አንዳንድ መንግስታት ይህንን መሳሪያ ያለ አግባብ ሊጠቀሙበት ይችላሉ የሚል ስጋት አሳድሯል እና ይህንን ዶክተር ዮናስ እንዴት ነው የሚያዩት እንግዲህ በሁለት ነው መንገድ ማየት ያለብን አንደኛው የሳይንስና የምርምር መጽሄቶች ላይ የሚወጣ ሪፖርትና ሌላው ደግሞ መገናኛ ብዙሀን ነገሮችን የሚያቀርቡበት ቅላጼው ይለያያል እኔ ይህን ነገር እንዲያውም በአጋጣሚ ሆነው ዶክተር ሲንቲያ ስቶኒንግተን የሚባለው ከእኔ ጋር ብረው የሚሰሩ እዚህ ዩኒቨርስቲ ኦፍ ላንደን አሁን አሉ። ለአንድ አመት ለጉብኝት ስራ ሄደዋል እዛ እና እንዲያውም ኢሜይል ላኩላቸው እና ምንድን ነው ያሉት? አይለም ጋርዲያን ትንሽ እንደው ሴንሴሽናላይዝ አድርጎታል የሚል ነው እና በእርግጥ ነገሩንም የሳይንቲፊክ ሪፖርቱንም ሳየው፣ ያሳዩት ሰዎቹ ማግኘት የቻሉት አንጎል ውስጥ ኢንቴንሽን ፕላን የሚያቅደው የአንጎል ክፍል በዝርዝር ገብቶ ማየት ችለዋል፣ የት ጋ እንደሆነ የእቅዱ ጽህፈት ቤት ወይም የእቅዱ ማዕከል የት ጋ እንደሆነ ጠለቅ ብለው ዘርዘር ባለ መልኩ ማየት ችለዋል እንጂ እኔ ይሄንን ጽሁፍ እስካየው ድረስ በእውነት ይሄንን መጀመሪያ ነገር እንዲያን ነገር በሕክምና ያው በምርምር ስራ ላይ ይሄንን ራሱ ሌሎች ሰዎች ደግሞ ማሳየት መቻል አለባቸው። ሁለተኛ ነገር ይሄ ምርምር የተካሄደው በጣም በትንሽ ሰዎች ከሆነ በሶስት ወንዶችና በአምስት ሴቶች ነው እና እንደዚህ አነስተኛ ሳምፕል ሳይዝ አነስተኛ ቁጥር ሲሆን ብዙ ጊዜ በአጋጣሚ በእድል አንዳንድ ነገር ማየት ይቻል ይሆናል ስለዚህ ከፍ ያለ ሳምፕል ሳይዝ ከፍ ያለ ቁጥር እና ይህንኑ መንገድ ተጠቅሞ ተመሳሳይ ውጤት ሌሎች ማሳየት አለባቸው። በመጀመሪያ ነገር በስፋት መካሄድ አለበት ምርምሩ። እንደዛም ቢሆን እንኳን እዚህ ላይ ባየሁት ይሄንን ወስዶ ወንጀለኛ ለመመርመር እንዴት እንደሚያስችል በጣም ያዳግታል። ምናልባት ትንሽ እዛ ላይ ሌላ ነገር ጨመር ማድረግ አለባቸው እንጂ በዚህችው ብቻ የሰውን ሐሳብ ማወቅ የሚችሉ አይመስልም። ዶክተር ዮናስ እዚህ ላይ ይህንን የአንጎልን እቅድ አውጪ ክፍል በተመለከተ እነዚህ በጀርመንና በብሪታንያ ያሉ ሳይንቲስቶች የደረሱበት ግኝት ምን ያሳየናል? ኦኬ ይህንን አንጎልን በአምስት ከፋፍለው ማየት ይቻላል። ከፍተኛውን የአንጎል ክፍል አንደኛው በግራ በኩል ያለው የአንጎል ክፍል የቋንቋ የላንጉጅ ነው። ሁለተኛው የቀኝ የአንጎል ክፍል አቅጣጫን የማወቅ አንድ ሰው ከአዲስ አበባ ተነስቶ ወደ ይርጋ ጨፌ ሲነዳ የቀኝ የአንጎል ክፍሉ የግድ ያስፈልገዋል። ያ የማይሰራ ከሆነ ምናልባት ይርጋ ጨፌ መሄዳለሁ ብሎ አስበው የተነሳው አስመራ ደርሶ ሊያገኝ ይችላል ራሱ እና ይሄ የቀኝ አንጎል አቅጣጫን የማወቅን ስራ የሚያከናውን ነው። ሌላው ደግሞ የአንጎል የኋላው ክፍል ማለትም ማጅራታችን ከፍ ብሎ ያለው የአንጎል ክፍል የማየትንና እንዲሁም ደግሞ የሰው ፊት የመለየትን። አሁን በአንዳንድ የምናያቸው ህሙማን አሉኝ አልዛሀይመር ያላቸው። ህመሙ በጣም እየገፋ ሲሄድ፣ የቤተሰብ አባል እንኳን ሚስት ሆነች የታመመችው ባሏን ማወቅ አትችልም፣ ልጆቿን ማወቅ አትችልም። እና ያ የኋለኛው ነው። ሌላው በግንባራችን ጀርባ ያለው ፕሪፍሮንታል ኮርቴክስ የምንለው እሱ ነው እንግዲህ እቅድ የሚያወጣው ብዙ ነው። ፕላን የሚያወጣው የሚገርመው ጎን ለጎን ናቸው። እቅድ የሚያወጣው የአንጎል ክፍል ምናልባት አንድ ወይ ሁለት ሴንቲሜትር ርዝመት ቢኖረው ነው፣ ጥልቀት ቢኖረው ነው። ልክ ከሱ ጎን ነው ስራ አስፈጻሚው ያለው። ለምሳሌ አሁን ምንድን ነው የምናደርገው? የዝንጀሮ ግንባር ጀርባ ላይ የተለያየ ቦታ ላይ አንዳንድ ኤሌክትሮድ እናስቀምጣለን። ከዛ በኋላ ዝንጀሮው ሙዙን ሲያይ ሙዙን ለመውሰድ ገና ሲያስብ ይሄ እቅድ የሚያወጣው ክፍል ምልክት ይሰጣል። ከዛ ዝንጀሮዋን ሲጨብጥ እቅድ ከሚያወጣው ክፍል ቀጥሎ ያለው ሞተር ኮርቴክስ እናለ እሱ ደግሞ የበለጠ ሞር ምልክት ይሰጣል። እና ፕሪ ሞተር ወይም የእጃችን የእግራችን እንቅስቃሴ ፕላን የሚያወጣው የአንጎል ክፍል ከጎኑ ደግሞ አስፈጻሚው አብረዋለ የሞተር ኮርቴክስ የምንለው እና እነዚህ ያሉት ፕሪፍሮንታል ኮርቴክስ የምንላቸው ከግንባራችን ጀርባ ያለው የአንጎል ክፍል ነው። እና እነዚህ ተመራመሪዎች ምንድን ነው ያደረጉት? ከዚህ ፕሪፍሮንታል ውስጥ በተለይ ደግሞ ቅድም እንዳልኩት ፕሪፍሮንታሉን ሲዳሞ ብለን ነው የምናውቀው። እነዚህ ተመራመሪዎች እዛ ውስጡ ገብተው የለም ወጊዳ ያለው እዚች ጋ ይርጋጨፌ የምትባል ከተማ ነው። ሚዲያል ኮርቴክስ እና የተለያዩ የነርቭ ሴሎች ይሄ ገብተው እዚህች ጋ ነው የሚል ነገር ማሳየት ነው የቻሉት። እና በፊት ዝንጀሮ ላይ በደንብ ማሳየት የተቻለውን ሰውም ውስጥ እዚህ ጋ ነው የሚል ነው እንግዲህ ይህንን ነው እና ይሄ ምርምር የሚያሳየው ምንድን ነው የአንጎልን የተለያየ ክፍል የበለጠ እያወቅን እየሄድን እንዳለን ነው። እና በተለይም ደግሞ እቅድ የሚያወጣውን የአንጎል ክፍል የት ጋ እንዳለ ትንሽ ማሳየት የቻለ ምርምር ነው። ይህንን አይነቱን ጥናት በስፋት ማካሄዱ እርስዎ እንዳሉትም የአንጎልን የተለያዩ ክፍሎች እንቅስቃሴዎችን ለይቶና እንደው በደንብ አድርጎ ማወቁ ምንድን ነው ጠቀሜታው? ጠቀሜታ አለው። ለምሳሌ አሁን አንዳንድ ሰዎች አንድ ፕላን ያወጣሉ እቅድ ያወጣሉ። ለምሳሌ ከሁለት አመት በኋላ ይሄንን ቤት ሰርቼ ጨርሳለሁ እንደዚህ ብለው እቅድ ያወጣሉ። ይሄ ደግሞ በደንብ ይሳካል ያደርገዋለሁ ብለው በደንብ ቪዥዋላይዝ አድርገው ከዛ ደግሞ ያንን በሙሉ ልብ ስራ ላይ ለማዋል ን ሞቲቬት ያደርጋቸዋል። እናጠራሉ ያደርጋሉ። አንዳንድ ሰዎች በደንብ በዝርዝሩ ፕላን ያወጡና ወደዛ ፕላን በሙሉ ልብ የሚንቀሳቀሱ ሰዎች አሉ። በአጋጣሚ የሆነ በሁሉም ጥናት ላይ እንዲህ አይነት ሰዎች ኑሮም የሚሳካላቸው ይመስላል። ግን በሌላ በኩል ደግሞ አንድም ወይ እቅድ አይኖረውም ወይንም ደግሞ እቅዱን በየሁለት ሰከንድ ነው በየወንዙ ዳር ይቀያይራል፣ እና እንደዛ አይነት ደግሞ ምናልባት ያሰቡበት ቦታ መድረስ ላይችሉ ይችላሉ እና ድሮ አሁን ኢትዮጵያ ያለው አንዳንድ መፈክር ነበር እንደው እና እንደዚህ አይነት ነገር እንደ እቅድ ሳይሆን እንደ መፈክር ነው። ዝም ብሎ ሰውዬው የሚለው ነው፣ ሪሊ ከልቡ ላይሆን ይችላል። የዛ አይነት እንደ እቅድ እንደ አሁን ሰዎቹ የሚመረምሩት አይነት እቅድ አይደለም። አሁን ሰዎቹ የተመራመሩት በደንብ አንድ ሰው ስራዬ ብሎ ይሄንን ነገር ለማድረግ ፈልጋለሁ ብሎ ወደዛ አቅጣጫ ደግሞ በሙሉ ልብ የሚንቀሳቀሰውን አይነት ነገር ነው ለማጥናት የሞከሩት። ስለዚህ የበለጠ የአንጎልን ክፍል እያወቅን በሄድን ቁጥር የበለጠ ደግሞ የዛም ተጠቃሚዎች መሆን እንችላለን። ማለትም እቅድ አውጥቶ ያንን እቅድ ስራ ላይ የማውጣት የማዋል እና ያንን ፎሎ የማድረግ እንደዛ አይነት ነገር ለኑሮም እኮ ሰው ይጠቅም አይቀርም። እንደዛ ልክ ነው፣ በጣም ይጠቅማል። ግን ይሄ በአንጎል ብቻ የሚወሰን ነው ይላሉ ዶክተር ዮናስ፣ ወይስ ሌሎች ማህበራዊ እንግዲህ ችግሮች እንቅፋቶችን አይጨምርም? ይሄ ነገር እንዴት ነው? እሱ ልክ ነው። ይሄ እውነት ፈገነት ትልቅ ነጥብ ነው። ይኔ ከባዮሎጂካል ከአንጎል አንጻር ብቻ ነው። ነገር ግን ኑሮ እንደዛ ቀላል አይደለም። የስነ ልቦናዊ ጉዳይ አለ፣ የህብረተሰባዊ ጉዳይ አለ፣ የኢኮኖሚ ጉዳይ አለ፣ የፖለቲካ ጉዳይ አለ፣ ብዙ እንትን አለ። እንደዛም ቢሆን ግን ብዙ ጊዜ አሁን ሌሎች በዚሁ ተመሳሳይ ሙያ ያሉ ሰዎች ሰበብ የሚፈጥር ሰው ብዙ ጊዜ ችግርም ቢኖር ሰበብ አልሰጥም የለም ሬስፖንስብሊቲ፣ የሚወስድ ሀላፊነት የሚወስዱ ሰዎች የተሻለ ያሰቡትን ስራ ላይ ያውላሉ። የሚል ነገር አለ። ችግርም ቢኖር እንኳን ይሄ ችግር የእናቴ መቀነት አደናቅፈኝ የማይሉ ሰዎች የተሻለ እድል አላቸው ነው። ግን የሌላቸውን እንግዲህ ወደፊት በሕክምናው ዘርፍ ማስተካከል ይቻላል ለማለት እንደፍራለን። ህብረተሰብ ምናልባት እንደዚህ አይነት ነገር የተሻለ በደንብ ሊያውቁ የሚችሉት ሶሲዮሎጂ፣ ኢኮኖሚ እንደዚህ አይነት ተመራማሪዎች ናቸው። ብቻ አንድን ነገር በባዮሎጂ ከአንጎል አንጻር ብቻ ማየት አይቻልም። በትክክል አንቺ እንዳልሽው ህብረተሰባዊና ሶሻል ነገሮችም ትልቅ ቦታ አላቸው። እዚህ ላይ ለማለት የፈለኩት ምንድን ነው፣ የአንጎሉ እንቅስቃሴ እንግዲህ እንዳሉት የአንድ ሰው ቅድ የሚያወጣው ክፍል እንግዲህ በሚገባ የዳበረ ሊሆን ይችላል። የሌላው ደግሞ በደንብ ያልዳበረ ይሆናል እና ያንን ወደፊት በሕክምናው ረገድ ለማካካስ የሚቻልበት እድል አለ ወይ ለማለት ነው። እንደዚህ አይነት ነገር እኮ አሁን ራሱ የሚመራመሩ ሰዎች አሉ። ለምሳሌ በቅርብ ጊዜ የአሜሪካ የታወቀው ይሄ ጆርናል ኦፍ አሜሪካን ሜዲካል አሶሲሽን ጃማ ላይ ዊሊስ የምትባል ተመራማሪ እሷና የእሷ ባልደረቦች ምንድን ነው ያደረጉት? እድሜያቸው ከ ስልሳ አመት በላይ የሆኑ ሰዎችን እቅድ የማውጣት እቅዱን ስራ ላይ የማዋል አንዳንድ ነገሮችን ቶሎቶሎ የማድረግ ብቻ የአንጎል ጂምናስቲክ አይነት ልምምድ እንዲያደርጉ አድርጓቸው የተወሰኑ ሰዎችን ከሁለት ወር ነው ሶስት ወር በኋላ እነዚህ ሰዎች እንደገና ሳያቸው፣ ሰዎቹ የተሻለ ችግርን የመፍታት የተሻለ መንገድ እቅድ የማውጣት በተሻለ መንገድ ያንን እቅድ ስራ ላይ የማዋል የአንጎል ፍጥነት ፕሮሰሲንግ ስፒድ የአንጎልም በተፋጠነ ሁኔታ ነገሮችን የማካሄድ ነገር ማሳየት ችለዋል እና ይሄ ነገር ከአምስት ዓመት በኋላ እንደገና እነዚህ ሰዎች ተመልሰው አንዳንድ መጠይቅ ሲያቀርቡላቸው ሰዎቹ የዛ ጥቅም ሜንቴን ማድረግ ይችለዋል። ከአምስት ዓመትም በኋላ ስለዚህ፣ እየተደረገ ነው። ለአንጎል ጂምናስቲክ የሚጠቅም ለአንጎል ጤና ሊጠቅም የሚችሉ አክቲቪቲዎች አሁንም እየተደረጉ ነው።